ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ደንግ ፌቨር የሚባል ገና የአማርኛ ስም ያልወጣለት በዓለም በሌላው ዓለም የነበረ በኢትዮጵያ ግን ለመጀመሪያ ጊዜ ነው ድሬዳዋ አካባቢ የተከሰተው ማለት ነው። ቢጫ ወባ የሚባለው የሌ ፌቨር የሚባለውም ከ ስልሳ አመት ዓመት በፊት ነበር ኢትዮጵያ የነበረው ጠፍቶ ኖሮ ካቻምና መስለኝ ደቡብ አካባቢ የታየው ማለት ነው። አቶ ገይቶ ገብረ መድህን በጠና ጥበቃ ሚኒስትር የአየር ንብረት ለውጥና ጤናን በተመለከተ አማካሪ ናቸው። የአየር ንብረት ለውጥ በጤና ላይ ስለሚያስከትለው ጉዳት ካብራሩበት የተቀነጨበ ነው። ዝርዝሩ ከዜና በኋላ ይቀርባል። ጤና ይስጥልን፣ የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ረቡዕ ህዳር 8 ቀን 2008 ዓ ም ፕሮግራም አስተናጋጆች አዳኒች ሳየና እኔም ሰለሞን ክፍለነን መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። ፕሬዚደንት ጋሚ ሎ ን ሚንትስ ድ ፖስተር ኒው ጀኔሬሽን of leaders in Rwanda and to step down. የሩዋንዳ የህግ መወሰኛ ምክር ቤት የሀገሪቱ ህገ መንግስት ፕሬዚደንት ፖል ካጋሜ ለሶስተኛ ጊዜ እንዲወዳደሩ እንዲያስችል የቀረበውን የማሻሻያ ውሳኔን ትላንት በሙሉ ድምፅ አጽድቋል። የውሳኔው ሀሳብ ለረፈረንደም ወይም ለህዝበ ውሳኔ ይቀርባል። ህዝቡ በቀላሉ ሊያጸድቀው ይችላል ተብሎም ይጠበቃል። ማርግሬት ኒያሆራ የተባሉ የምክር ቤት አባል ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲመሩ ይገባል ይላሉ። የሀገሪቱ ምክር ቤት የ3.6 ሚሊዮን መራጮች ፍላጎትን ነው ያከበረው ብለዋል። እነዚህ ድምፅ የመስጠት መብት ያላቸው ዜጎች ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲመረጡ ለማስቻል ህገ መንግስቱ እንዲቀየር ለምክር ቤት አባላት ጥያቄ አቅርበዋል ሲሉ የምክር ቤት አባሏ ለአሜሪካ ድምፅ ሬዲዮ ተናግረዋል። ሀገሪቱ በከባድ ሁኔታ ያለፈች በመሆኗ አዲስ መሪዎች ሙከራ አያስፈልጋትም ሲሉም አክለውበታል። ሀገሪቱ ወዳለፈው ፍጅትና ትርምስ የማትመለስበት ደረጃ ላይ መድረሷ እስከሚረጋገጥበት ጊዜ ድረስ ሰዎች ፕሬዚደንት ካጋሜ ስልጣን ላይ እንዲቆዩ ይፈልጋሉ ብለዋል ማርግሬት ኒያጎራ። አሁን ባለው የሀገሪቱ ህገ መንግስት መሰረት የሁለተኛ ጊዜ ስልጣናቸው እንደ አውሮፓ አቆጣጠር በ2017 ዓ ም ማብቃት አለበት። ይሁንና ህገ መንግስቱ እንዲሻሻል ባቀረበው ውሳኔ ሀሳብ መሰረት ለሌላ የሰባት ዓመታት የስልጣን ጊዜ ለመወዳደር ይችላሉ። ከዚያ በኋላ ደግሞ ለሁለት የአምስት ዓመታት የስልጣን ጊዜ ተወዳድረው ሊያሸንፉ ይችላሉ። በዚህ መሰረት ከአጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ ም ድረስ ሀገሪቱን ሊመሩ ይችላሉ ማለት ነው። የሩዋንዳ ዲሞክራሲያዊ አረንጓዴ ፓርቲ የተባለው ተቃዋሚ ድርጅት የህገ መንግስቱ ማሻሻያ ለዘላቂ ሰላምና ጸጥታ ተግዳሮት ይሆናል ሲል ነቅፏል። ሩዋንዳ ከዩናይትድ ስቴትስ የቅርብ ወዳጅ ሀገሮች አንዷ ብትሆንም አሜሪካ ፖል ካጋሜ ለሶስተኛ ጊዜ ለመወዳደር መሞከር የለባቸውም የሚል እምነት እንዳላት የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ማርክ ቶነር ትላንት ተናግረዋል። ፕሬዝዳንት ካጋሜ የሩዋንዳን አዲስ የመሪዎች ትውልድ ለማጠናከር ቀደም ሲል በገቡት ቁርጠኝነት ይጸናሉ። በዚህም የአሁኑ የስልጣን ዘመናቸው እንደ አውሮፓውያን ዘመን አቆጣጠር በ917 ዓ.ም ሲያበቃ ይለቃሉ ብለን እንጠብቃለን። ካጋሜ ስልጣኑ ላይ የሙጥኝ ብለው የሚቀጥሉ ከሆነ ዩናይትድ ስቴትስ ልትወስድ የሚችለው እርምጃም ሆነ ምን እንደሚቻል ቶነር አልተናገሩም። ካኖ በተባለችው የናይጄሪያ ከተማ ገበያ ላይ ሁለት ሮኬቶች ወድቀዋል። ያደረሰው ጉዳት መጠን ግን አልታወቀም። ትላንት ደግሞ ዮላ በተባለች ከተማ ገበያ ላይ በተፈጸመ አጥፍቶ ጠፊ ጥቃት ቢያንስ ሰላሳ ሰዎች ተገድለዋል፣ በትንሹ ሰባ የሚሆኑት ደግሞ ጉዳት ደርሶባቸዋል ሲሉ ፖሊሶችና የቀይ መስቀል ማህበር ባለሥልጣናት ገልጸዋል። ባለፈው ወር ደግሞ በአካባቢው ባሉ ሁለት ከተሞች ላይ በሚገኙ መስጊዶች በተፈጸመ የቦምብ ፍንዳታ 42 ሰዎች ተገለዋል። ከመቶ በላይ የሚሆኑት ደግሞ ቆስለዋል። የናይጄሪያና የአጎራባች ሀገሮች ወታደራዊ ኃይሎች በአካባቢው ቦኮ ሃራም ይቆጣጠራቸው የነበሩ በርካታ ቦታዎችን ካስመለስ ወዲህ ጽንፈኛው ቡድን በአጥፍቶ መጥፋት ጥቃት ላይ አትኩሯል። ቡድኑ ሰሜን ምስራቅ ናይጄሪያን ለመቆጣጠር ለስድስት ዓመታት ያህል ሲያካሂድ በቆየው ጥቃት ምክንያት ከሁለት ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። የናይጄሪያ ፕሬዚደንት መሐመዱ ቡሃሪ የቀድሞ ፕሬዚደንት ጎድላክ ጆናታን ብሔራዊ አማካሪ የነበሩትን ሰው ትላንት ትላንት ሌሊት በሙስና ክስ እንዲታሰሩ አዘዋል። ሳምቦ ዳሱኪ ቦኮ ሃራምን ለመዋጋት የሚያስፈልግ መሳሪያ ለመግዛት መዋል የነበረበትን በቢሊዮኖች ዶላር የሚቆጠር ገንዘብን ሰርቀዋል በሚል ነው የተከሰሱት። ዳሱኪ ለሕክምና ወደ ውጭ ሀገር እንዲሄዱ ዳኛ የፈቀደ ቢሆንም ፖሊሶች በመዲናይቱ አቡጃ የሚገኘው ቤታቸውን ከበው አላስወጣ እንዳሏቸው ማኞች ለአሜሪካ ድምጽ ሬዲዮ ተናግረዋል። የኤርትራ ናቅፋ በአዲስ እንደተቀየረና ዛሬ መተግበር እንደጀመረ ታውቋል። የቆየው ናቅፋ በስድስት ወራት ውስጥ በአዲሱ እንደሚለወጥ ተገልጿል። የፈረንሳይ ፖሊሶች ዛሬ ከፓሪስ ወጣ ብሎ በሚገኝ ቦታ ላይ የከፈቱት ወረራ ከሰባት ሰዓታት በኋላ አብቅቷል። በወረራው ሁለት ሰዎች ሲገደሉ ሰባት ታስረዋል። ባለፈው አርብ ፓሪስ ላይ የተካሄዱትን ጥቃቶች በማስተባበር ተግባር የተጠረጠረው ሰው ጉዳይ ግን የታወቀ ነገር የለም። የፓሪስ አቃቤ ሕግ ፍራንሷ ሞሊንስ ፖሊሶች ወረራ ያካሄዱት አብዱል ሐሚድ አቡ አውድ የተባለው ትውልደ ሞሮካዊ የሆነ የቤልጅም ዜግነት ያለው የአርቡን ጥቃት በማስተባበር ተግባር የሚጠረጠረው ሰው እንደሆነ አረጋግጠዋል። ሆኖም ሰውየው በቦታው ይኑር አይኑር የታወቀ ነገር የለም። ዘጋቢያችን ሊዛ ብራያንት ከፓሪስ የላከችውን ዘገባ ሰለሞን አባቴ ያቀርበዋል። ሳን ጁኒ ከተማ ውስጥ ዛሬ ማለዳ ላይ ከሞቱት ሁለቱ አንደኛዋ ሕይወቷ የጠፋው ፖሊስ ባደረገው ከበባ ለሰባት ሰዓታት ከዘለቀው መፋጠጥ በኋላ የለበሰችውን በፈንጂ የታጨቀ ሰደርያ ራሷ ላይ በማፈንዳቷ እንደሆነ ተነግሯል። ከበባው በተካሄደበት የከተማይቱ ማዕከል ይገኝ ከነበረው አፓርታማ ላይ ሰባት ሰዎች ተይዘው ተወስደዋል። ፖሊስ እርምጃውን የወሰደው የቤልጂክ ዜጋ የሆነውና 129 ሰው የተገደለበት የአርቡ የፓሪሱ ጥቃት ፈጣሪና መሪ ነው የተባለውን ጂሃዲስት አብዱልሐሚድ አቡድን ለማደን እንደነበረ የፓሪስ አቃቢ ሕግ ፍራንሷ ሞላን ተናግረዋል። በቁጥጥር ስር የሚገኙትንና ሕይወታቸው የጠፋውን ሰዎች ማንነት ለማጣራት የምርመራ ስራ እየተከናወነ መሆኑን ሞሏን ገልጸዋል። ምናልባትም ሰዎቹ እነማን እንደሆኑና እንደነበሩ ማምሻውን ሳይታወቅ አይቀርም ብለው ነበር። ይህንን አስመልክቶ ግን እስካሁን የደረሰን ሪፖርት የለም። ስሙ ከሌሎችም የሽብር ጥቃቶች ጋር ተያይዞ የሚነሳው አቡድ በቅርቡ ሶሪያ እንደነበረ ተገልጿል። የፈረንሳይ ፕሬዚዳንት ፍራንሷ ኦሎንድ ዛሬ ለሀገራቸው ከንቲባዎች ባደረጉት ንግግር የአርቡን ጥቃት አድርሻለሁ ያለውን እስላማዊ መንግስት ቡድንን ለመውጋት በመንግስቱ ይወሰዳሉ ያሏቸውን ተከታታይና ተያያዥ እርምጃዎች ዘርዝረዋል። ፈረንሳይ ዛሬም ሦስተኛ ዙር የአየር ድብደባ ሶሪያ ውስጥ ባሉ የእስላማዊ መንግሥት ቡድን ይዞታዎች ላይ እያካሄደች ሲሆን የአየር ጥቃት አቅሟን ለማጠናከርም በሻርል ዶጎል ስም የተሰየመችውን ጄት ተሸካሚ መርከብ ወደ ሜዲቴራንያን ባህር አስገብታለች። ኦላንድ አይሲልን ለመውጋት አሜሪካና ሩሲያን ጨምሮ ጠንካራና ግዙፍ ጥምረት እንዲመሠረት ጥሪ አስተላልፈዋል። ከአርቡ ጥቃት ጋር ንክኪ ያላቸው የተባሉና ተጠርጣሪዎችን የማደኑ እንቅስቃሴ አሁንም እንደቀጠለ ሲሆን የብራስልስ ተወላጅ የሆነው ዋና ተጠርጣሪ ሳልሃ አብዱሰላም አሁንም ሽሽት ላይ ሳይሆን አይቀርም እየተባለ ነው። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሶሪያ ስደተኞችን መቀበል የሚቃወሙት አሜሪካውያን ፖለቲከኞችን ነቅፈዋል። እንዲህ አይነቱ አነጋገር የአሜሪካን እሴት ይጻረራል፣ እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ምልመላም ያመቻል ብለዋል። ፓሪስ ውስጥ አሸባሪ ጥቃቶች ከተከፈቱ ወዲህ አንዳንድ ሪፑብሊካውያን ፖለቲከኞች ሶሪያውያን ስደተኞችን የመቀበሉ ተግባር እንዲቆም ወይም ደግሞ ክርስቲያን የሆኑትን ብቻ መቀበል ያስፈልጋል የሚል ጥሪ እያቀረቡ ነው። ስደተኞቹን አለመቀበሉ አሸባሪዎች በዩናይትድ ስቴትስም ተመሳሳይ ጥቃት እንዳይፈጽሙ ያግዳል የሚል ክርክር ያቀርባሉ። ፕሬዚደንት ኦባማ ዛሬ ማኒላ በሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ሆነው ለጋዜጠኞች በሰጡት መግለጫ አሸባሪዎች ባካሄዱት ጥቃት ምክንያት ወደ ፍርሃትና መርበትበት ማምራቱ አይጠቅመንም ብለዋል። ሪፑብሊካውያኑ ዩናይትድ ስቴትስ አስር ሺ የሚሆኑ ተጨማሪ ሶሪያውያን ስደተኞችን ለመቀበል ማቀዷን ነው የሚቃወሙት። ዘጋቢያችን መሪ አሊስ ሰሊናስ የላከችውን ዘገባ ቆንጅታዬ ታቀርበዋለች። ባለፈው አርብ ፈረንሳይ ዋና ከተማ ፓሪስ ውስጥ ከደረሱት የሽብርተኛ ጥቃቶች ተከትሎ አንዳንድ ሪፑብሊካን ፖለቲከኞች ዩናይትድ ስቴትስ ሶሪያውያን ስደተኞችን የማስፈር መርሃ ግብሯን ታቁም፣ አለዚያም ክርስቲያን ስደተኞችን ብቻ ትቀበል የሚል ጥሪ ማሰማት ጀምረዋል። አገራችን አሸባሪ እንዳይገባብን ለመከላከል ነው በማለት ነው የሚከራከሩት። ዛሬ ፕሬዚደንት ባራክ ኦባማ ይህን አስተሳሰብ እንዲህ ሲሉ አውግዘውታል። የሽብር ጥቃት ሲደርስ የምንሰጠው ምላሽ በፍርሃት መዋጥና መረባበሽ ከሆነ አይበጀንም። ሚስተር ኦባማ ይህን ያሉት በእስያ ፓሲፊክ አካባቢ ሀገሮች የምጣኔ ሀብት ትብብር የመሪዎች ጉባኤ እየተካፈሉ በሚገኙበት በፊሊፒንሷ መዲና በማኒላ ነው። ዩናይትድ ስቴትስ አስር ሺህ ሶሪያውያን ስደተኞችን ተቀብላ ለማስፈር ያላት እቅድ እንደ ጫረው ክርክር ሁሉ አውሮፓ ውስጥም ስደተኛን ማስገባት የደህንነት አደጋ ሊያስከትል ይችል ይሆን የሚለው ስጋት እያነጋገረ ነው። ከወዲሁ ከአስራ አራት የሚበልጡ የአሜሪካ አገረ ገዢዎች ሶሪያውያን ስደተኞች ክፍለ ሀገራቸው እንዳይሰፍሩ ለመከልከል እቅድ እንዳላቸው እየተናገሩ ነው። ይህ አሉ ፕሬዝደንት ባራክ ኦባማ አሜሪካ ከምትመራባቸው እሴቶቿ የሚጋጭና የእስልምና መንግስት ነኝ የሚለውን ቡድን ተዋጊዎች የሚጠቅም ነው። እስልምናና ምዕራቡ ዓለም ጦርነት ላይ ናቸው የሚልን አስተሳሰብ አይሲል ሊጠቀምበት ይፈልጋል። ስለዚህ ኃላፊነት በሚያሻው ቦታ ላይ ያሉ ሰዎች በጦርነት በሚታመስ አገር ለክርስቲያኖች ከሙስሊሞች የተሻለ ከለላ መሰጠት አለበት የሚል ነገር መናገር የሚረዳው የአይሲልን ዓላማ ነው። ፕሬዚደንቱ አያይዘው ከዚያ ይልቅ የዩናይትድ ስቴትስ ምክር ቤት አባላት ሶሪያ ውስጥ የእስልምና መንግስት ተዋጊዎችን በወታደራዊ ኃይል እንድንፋለም የሚፈቅድ ሕግ ቢያቀርቡ ይሻላል ብለዋል። የቮይስ ኦፍ አሜሪካ ዜናዎቹን ሰማን። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ የኢትዮጵያ አየር መንገድ ሰባኛ ዓመቱን ለማክበር ጉድ ጉድ እያለ ነው። ለምን ለየት ያለ ነገር አናደርግም በሚል ተነሳሳን እና በዚህም ደግሞ አጋጣሚ በተለያየ መስኩ ይህንን ስራውን ሊያከናውኑ የሚችሉ ሴቶች በጠቅላላ ባለው ዲፓርትመንት ውስጥ በቂ ሴቶች አሉ እና ይህን ሁለቱን ነገር የሚያጣምርልን አጋጣሚ ይሄ ሆኖ አገኘ ነው እና እንግዲህ ይህንን ፕላን ነው ወይዘሮ ራሄል አሰፋ የኢትዮጵያ አየር መንገድ የማርኬቲንግ ምክትል ፕሬዚደንት ናቸው። አየር መንገዱ ዛሬ በሴቶች ብቻ የሚመራ በረራ ወደ ባንኮክ ያደርጋል። ይህንኑ በተመለከተ ከሰጡት የተወሰደ ነው የሰማችሁት። በሴቶች ፕሮግራም ይመጣሉ። አሁን አብይ ርዕስ የአየር ንብረት ለውጥ በኢትዮጵያ ያለውን የጤና ችግር ሊያባብስ እንደሚችል የዓለም የጤና ድርጅት አስታውቋል። በአየር ንብረት ለውጥ ምክንያት የሚከሰት ከፍተኛ ሙቀት፣ ድርቅ፣ በእጅጉ የተዛባ ዝናብና የሚከተለው ጎርፍ ሀገሪቱን ለተለያዩ የጤና ቀውሶች ሊዳርጋት እንደሚችልም ጠቁሟል። መለስካቸው አምሐ ተከታዩን ዘገባ ልኳል። በተባበሩት መንግሥታት የዓለም ጤና ድርጅት ትናንት ይፋ ያደረገው ይህ መግለጫ እንዳመለከተው የአየር ንብረት ለውጥ በኢትዮጵያ ቀድሞም ቢሆን የሚታዩትን የጤና ችግሮች በማባባስ ስጋት እየፈጠረ ይገኛል ድርጅቱ የአየር ንብረትና ጤና የ2015 ሀገራዊ ገጽታ በሚል ርዕስ ያሳተመውን ዘገባ አስመልክቶ ባሰራጨው በዚህ የአጭር መግለጫው በየጊዜው እያሻቀበ የሚሄደው የአየር የሙቀት መጠን፣ ከፍተኛ የሙቀት ማዕበል፣ እጅግ የተዛባ የዝናብ አጣጣል ጎርፍና የመሬት መንሸራተት፣ አሁን የሚታየውን የተላላፊ በሽታዎችን መዛመት፣ የምግብ ዋስትና ችግርንና ድህነትን በማባባስ ረገድ ያለውን ፈተና ይበልጥ ያከፈዋል ይላል። አቶ ገይቶም ገብረመድህን በጤና ጥበቃ ሚኒስቴር የአየር ንብረት ለውጥና ጤናን በተመለከተ አማካሪ ናቸው። በእርሳቸው አገላለጽ በአየር ንብረት ለውጡ ምክንያት የሚከሰቱ ለውጦች በሀገሪቱ ሁሉም ክፍሎች መከሰታቸው አይቀርም። ይሁንና በለውጡ ምክንያት የሚከሰቱ የተለያዩ አደጋዎች በተለያዩ የሀገሪቱ ክፍሎች የሚያደርሱት ጥፋት ደረጃው ይለያያል ይላሉ። ለምሳሌ አሁን ጎርፍ ካነሳን ኢትዮጵያ ውስጥ ያሉትን ተፋሰሶች ታችኛው ክፍል ለምሳሌ የኦሞ ወንዝን ከላይ ጀምሮ ከግቤ ጀምሮ እየተጠራቀመ እየተጠራቀመ ይመጣና ኃይሉ እየጨመረ ይመጣል እና ወንዙን ሞልቶም ሊወጣ ይችላል። ግን አሁን ምናልባት የግቤ ሶስት ግድብ ስለተሰራ ሊቀንስለት ይችላል። ሌላው የአዋሽ ተፋሰሳል። አዋሽ ተደጋጋሚ ከወንዝ ወጥቶ የሚያጠቃበት እንትን አለ። ሌላው ደቡብ ትግራይ አካባቢም የጎርፍ ነበር ከዚህ በፊት የነበረው ማለት ነው። ሌላው ጣና ዙሪያ የፎገራ የሚባለው ውሃው ስለሚሞላ ጎርፍም ባይሆን እስከ ቤታቸው ድረስ ይገባል እዛ አካባቢ ያሉት ሰዎች። አቶ ጎይቱም ዘንድሮ በኤልኞ ክስተት ምክንያት የተፈጠረው ድርቅ ያደረሰው ችግር እንዳለ ሆኖ ከረዥም ዓመታት ጀምሮ ሲጠራቀም ከቆየው የዓለም አቀፉ የአየር ንብረት ለውጥ ጋር ያለው ልዩነት በሚገባ እንዲጤን ያሳስባሉ። ስለሆነም ድርቅ ይከሰትባቸዋል ያሏቸውን የሀገሪቱ ክፍሎች የዘረዘሩት አሁን የሚታየውንም ሆነ ምንጊዜም ሊከሰት የሚችለውን የድርቅ ሁኔታ ያገናዘበ እንደሆነ ያስረዳሉ። ተደጋጋሚ ድርቅ የተከሰተባቸው ቦታዎች አሉ ለምሳሌ የትግራይ ምስራቅና ደቡባዊ ዞን አካባቢ፣ ምስራቅ አማራ ማለት ወሎ አካባቢ፣ ምስራቅ ኦሮሚያ ሀረር አካባቢ፣ ቦረን አካባቢ፣ ደቡብም ወደ ጫፍ አካባቢ፣ እንደዚህ ድርቆች ይከሰታል በተደጋጋሚ ማለት ነው። ከፍተኛ ሙቀት የሚታይባቸው የሀገሪቱን ክፍሎች በተመለከተም አቶ ጎይቶም ይህን ብለዋል። ሙቀት በሚመለከት ግን ያው የሚታወቀው የምስራቁ ጫፍ የኢትዮጵያና የምዕራቡ ጫፍ ከፍተኛ ሙቀት አላቸው። እነዚህ እንግዲህ ሙቀት እየጨመረ መጣ አካል አዲስ አበባ ሙቀት ጨምረዋል። አዲስ አበባ ሙቀት ከጨመረ የነዛ ደግሞ ከነበረው ከፍተኛ ሙቀት መልሶ ሲጨምር በስራ ላይ ጫና ይፈጥራል። በዚህም የተነሳ ይመስለኛል የስራ ሰዓት ጋምቤላን ብንወስድ ሁመራ አካባቢ ብንወስድ የስራ ሰዓቱ ቶሎ ጠዋት ይገቡና ወደ ስድስት ሰዓት አካባቢ ወጥተው እንደገና ወደ ዘጠኝ ሰዓት እንደዚህ አካባቢ ነው የሚገቡትና ስራን ላይ ጫና ይፈጥራል። ይሄ ሙቀት ማለት ነው። አቶ ጎይቶም እንደሚሉት የአየር ንብረት ለውጥ የሚያስከትለው ተጽዕኖ ዘርፈ ብዙ ነው። በተለይም በሰው ልጆች ጤና ላይ የሚያሳድረው ጫና እጅግ ውስብስብ እየሆነ መምጣቱንም ያስረዳሉ። በኢትዮጵያ ቀድሞ የማይታወቁ የበሽታ አምጪ ቫይረሶች ወይም ባክቴሪያዎች ከቅርብ ዓመታት ወዲህ መከሰታቸውንም ይጠቅሳሉ። ደንገ ፌቨር የሚባል ገና የአማርኛ ስም ያልወጣለት በሌላው ዓለም የነበረ በኢትዮጵያ ግን ለመጀመሪያ ጊዜ ነው ድሬዳዋ አካባቢ የተከሰተው ማለት ነው። ቢጫ ወባ የሚባለው የሌ ፌቨር የሚባለውም ከ60 ዓመት በፊት ነበር ኢትዮጵያ የነበረው ጠፍቶ ኖሮ ካቻምና መስለኝ ደቡብ አካባቢ የታየው ማለት ነው። ወደ ኦሞ አካባቢ ነው እዛ ነው የታየው። አሁን የአየር ሙቀት መቆጣጠር ካልቻል ተጨማሪ ሌሎቹ አዳዲስ በሽታዎች ሊመጡ ይችላሉ። በተባበሩት መንግስታት የዓለም ጤና ድርጅት ዋና ዲሬክተር ዶክተር ማርግሬት ቻን ፕላኔታችን የሰውን ጤንነት በመልካም ሁኔታ ጠብቆ የማኖር ችሎታዋን እያጣች ነው ሲሉ ስጋታቸውን ገልጸዋል። ስለሆነም በዓለም ላይ በሚታየው የአየር ለውጥ ምክንያት የተከሰቱትን ከባድ ፈተናዎችና ያንዣበቡ አደጋዎችን ለመቀነስ ወቅቱን የጠበቀ እርምጃ እንዲወሰድ መግለጫው ዓለም አቀፉን ማህበረሰብ ያሳስባል። በዓለም ጤና ድርጅት የተዘጋጀው ይህ የአየር ንብረት ለውጥና ጤና የ2015 ሀገራዊ ገጽታ የተሰኘው ዘገባ ለመጀመሪያ ጊዜ የተሰናዳው ለ15 ሀገሮች ብቻ ሲሆን ኢትዮጵያ ከእነዚህ አንዷ መሆኗ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በተያያዘ ዜና የዓለም ጤና ድርጅት ዋና መስሪያ ቤት በሚገኝበት በጀኔቫም በአየር ንብረት አያያዝና በአካባቢ የአየር ጠባይ ለውጥ ላይ ትኩረት በሚያደርገው ጉባኤ የጤና አጠባበቅ ክብካቤንና ጥበቃን ማዕከል ያደረጉ ጠንካራ እርምጃዎች እንዲወሰዱ ሲል ጥሪ ያሰማበትን መግለጫ አውጥቷል። ሊዛ ሽላይን ከጀኔቫ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ማሪያ ኒያራ የዓለም የጤና ድርጅት የህብረተሰብ ጤና አጠባበቅና የአየር ንብረት ጉዳዮች ዲሬክተር ናቸው። በከባቢ የአየር ጠባይ ለውጥ ዙሪያ የሚደረሱ ዓለም አቀፍ ስምምነቶችን በአየር ንብረት አያያዝና ዘላቂ ልማትን ብቻ የሚመለከቱ ጉዳዮች አድርጎ ማሰብ ስህተት ነው ይላሉ። ስለ እነዚህ ጉዳዮች መሆኑ ጥርጥር የለውም። ነገር ግን ስለ ጤናም ጭምር ነው። ለእኛ ፓሪስ ላይ የሚፈረመው የስምምነት ሰነድ በህብረተሰብ ጤና አጠባበቅ ላይ የሚደረስ ስምምነት ነው። የተዋጣለት ከሆነም በክፍለ ዘመኑ የህብረተሰብ ጤና አጠባበቅን አስመልክቶ ከተደረሱ ስምምነቶች ሁሉ ዋናውና እጅግ አስፈላጊው ነው የሚሆነው። ወደ ከባቢ አየር የሚተኑ በካይ ጋሶችን መጠን በመቀነስ የሰው ልጆችን ጤንነት በማረጋገጥ እጅግ ከፍተኛ ጠቀሜታ የሚገኝ መሆኑን የዓለሙ ጤና ድርጅት አመልክቷል። በድርጅቱ የከባቢ አየር ለውጥ ጉዳዮችን የሚመለከተው ቡድን መሪና ተመራማሪ ዲያርሚድ ካምፔል ሌንድረም እንደ ጥቁር የካርቦን ጋስ የመሳሰሉ አጭር ዕድሜ ያላቸው በካይ ንጥረ ነገሮችን መጠን በመቀነስ ብቻ የገነነ የጤና ጥቅም ይገኛል ነው የሚሉት። counter short-lived climate pollutants would save about two and a half million, two point four million. አጭር ዕድሜ ያላቸውን የከባቢ አየር በካይ ንጥረ ነገሮችን መጠን መቀነስ የሚያስችሉ እርምጃዎችን በመውሰድ የዓለምን ግለት በግማሽ ሴንቲግሬድ ዝቅ እንዲል በማድረግ እንደ አውሮፓውያን ዘመን አቆጣጠር በ2030 ዓ ም ቁጥሩ እስከ 2 ሚሊዮን 400 ሺህ የሚደርስ ሰው ሕይወት በአመት ማትረፍ ይቻላል። ከዚህ ውጭ ግን መቅደም ያለበት ክርክር በጤና ላይ የሚያተኩረው ነው። ብክለትን ለመቀነስ የሚያግዙ የኃይል ምንጮችን በመጠቀም ያን ሁሉ ሕይወት ማዳን ይቻላልና። እንደ ዓለም የጤና ድርጅት እምነት የዓለማችንን የአየር ሙቀት የሚለውጡ ሁኔታዎች በድሃና ባለጸጋ አገሮች የጤና አያያዝ ዙሪያ ያለውን የሰፋ ልዩነትም ስለ ማባባሳቸው ጭምር ተጨባጭ መረጃ አለ ነው የሚለው። ይሁንና የጉዳቱ መጠን ይለያይ እንጂ ችግሩ በሁሉም ላይ የሚያደርሰው የጤና ጉዳት ስለመኖሩ ጥርጥር የለውም ብሏል። የመንግስታቱ የጤና ድርጅት ከፓሪሱ ዓለም አቀፍ ጉባኤ አስቀድሞ በትላንትና ዕለት ባወጣው በዚህ ዘገባው አብይ ርዕሱን ነበር የሰማ ነው። ወደ ቀጣዩ የትንታኔ ርዕስ ከማለፋችን በፊት አጠር ያለ ዜና አለችን። የኢትዮጵያ አየር መንገድ ከቴክኒሽያን እስከ አብራሪ ድረስ በሴቶች ብቻ የሚካሄድ በረራ ዛሬ ወደ ባንኮክ አካሂዷል። ይህ በአይነቱ ለየት ያለ በረራ ሴቶች በየትኛውም የሥራ መስክ ላይ መሰማራት እንደሚችሉ መልእክት የሚያስተላልፍና በርካቶችን የሚያነቃቃ እንደሚሆን ተገልጿል። ዝርዝሩ እንደደረሰን እናቀርባለን። በራያና ቆቦ ልዩ ስሙ መንደፈራ በተባለው አካባቢ የሚኖሩ ገበሬዎች በድርቁ ምክንያት ምግባቸውን የሚገዙት ከብቶቻቸውን እየሸጡ መሆኑን ይናገራሉ። በአካባቢው በአሁኑ ሰዓት እየጣለ ያለው ዝናብ ዘሩን ይመልስልናል ያሉትን እህል እንዳያበላሽባቸውም ክፉኛ ሰግተዋል። ከመንግሥት በቂ የእህል እርዳታ ካላገኘን ከባድ የረሃብ አደጋ ይመጣብናል ብለው እንደሚፈሩም ተገልጿል። በሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ተጠሪ አቶ መሐመድ ያሲን ደግሞ በዞኑ ለ54,000 ህዝብ የእህል እርዳታ እንደተሰጠና መንግሥት በቂ የእህል ክምችት እንዳለው ይናገራሉ። ዘገባውን ግርማይ ገርቡ ገብሩ ከመቀሌ ልኳል። ምንድን ነው የሚባለው አካባቢው? ቀዩ ጋር ስምሽ ማን በል? ሽሽግ ሞላ። ወዴት እየሄዳችሁ ነው? ገበያ። የት ነው ገበያችሁ? ቆቦ። ክረምቱ እንዴት ነው? እዚህ አካባቢ ክረምቱ ያረባን የለውም። እንዴት? እስኪ አሁን እንግዲህ ማሳ ከፊት ለፊታችን እያየን ነው። ይሄ ማሽላ ነው፣ ደርሷል አይደ? ይህ ያለው ይባላል አይባልም? የለውም፣ ቀንሷል፣ ቀንሷል፣ ቀንሷል። እንደዚህ እንዳለፈው አይደለም፣ ከዚህ የበለጠ ነበር የሚሆነው ዛሬ ደግሞ ዝናብ ዘንበዋል መሰለኝ አሁንም ትንሽ ያካፋ ያለውን ሰብ ሊያበላሽ ነው እንጂ ሊጠቅመን አይደለም እስከዚያ መስከረሙና ከዚያ ላይ ጥሎ እንደ የሆነ መስቀሉ ላይ ይጠቅመን ነቆ የአሁኑ ምንም አይጠቅመንም ሊያበላሽ ነው የምናገኘው ማን ልበል ምስገን ሰማው እባላለሁ። ግመልህን ይዘ የት እየድክ ነው አሁን? አዎ ዝም ብሎ አልጠቀመ። ሁለትም ሶስትም ኩልሳስትና አንተና በሻሽተን ነበረ ሀይሆ ዝም ብሎ ያለ ጊዜ የመጣ ዝናብ። ዝም ብሎ ዝም ብለና ህዚ ቆይተነ ገልባውን ነግፈን ቀለልን። እየመጣ ነው ከፊት ለፊታችን፣ እዚሁ ማሳ ማሽን ላይ እያየን ነው። ክረምቱ እንዴት ነበረ ግን? አው ይሄ እንደ አጋጣሚ ፍት አንዴ ጊዜ የመጣው ጮራርታ እንዴ ገብታ በቅጡ ቅብቅዋ ፎርማ እንደ መጠጣት አርጋ ቆይታ እንዳጋጣሚ የመንገድ የመንገዱ መንገሩ ጮራርታ ማለት ነው ለዚያ ነው ቅጠል ይዛ የተገኘው አሁን እቺ እዛ ጋ ደግሞ የጤፍ ክምር እና ያለን ታጭዶ ጤፍ ተከምሯል ደግሞ አሬ ሞተ ነው ዝም ብሎ ነው ይሄ ይሄ ዝም ብሎ ነው። በእጃችን ነቅለን ዝም ብለን በቃ እንደው መቼም ክረምት የሚባል ነገር ሁለወር ክረምት ምንም የለም። አንዳንድ እንዲህ ተባራሪ መስከረም ቅዱስ ሰዋንስ ላይ ማለት ነው አንዳንድ የጣሉ ዝናቡ የነበሩ ለናያውጥ አለው ብለን ዘራ ናቸው ማለት ነው። በዚያው በቅለው እነዚህ ካሁን ጨሌዎቹም ይ ከብሳሶችም ዝም ብለው ነው በቃ ለላፍት ገለባ ምንም ነገር የለውም። እንዴት ነው ግን ሰው ግን ተርቧል በዚህ ሰዓት ቀላል መራብ አለ እንዴ በጣም ተርቧል ሕዝቡ ራባ አለበት። በረሃብ ምክንያት ግን የታመመ ወይ የሞተ አለ? አንተ የምታውቀው? አይ ሀይ ቀደም እስካሁን ሰው አልሞተም። ሀፍት ነው የሞተ ሞቶ የቆየ ሀፍት ነው ሀፍት ነው ያለቀው። ምን ያህል ይሆናሉ ያለቁት? በቀበሌ ደረጃም ኮ ተመዝግቦ ድን እኔ መቼም ድምሩን ሊይዙ ስላልቻልኩ ነው እንጂ ከብት አለህ አንተ? አለኛው ሀፍት ከብቶች ሞቶ ባህል እኔ የራሴ እንኳ አልሞተብኝም። ሌላው ሌላው ነው እንጂ ብዙ ናቸው ወይስ ጥቂቶች ናቸው የሞቱት? በቀበሌ ደረጃ ላይ ሳላቸው አንድ ሰላሳ ገሚ ሳይሆኑ አይቀሩም። ሀፍቱ ሰው እስካሁን ቀድም ደህና ነው ብቻ በችግር እየተጠማረረ እንጨት እየደበደበ ያው ራሱ ልማት ጋር እየተጣላ ማለት ነው ነው እንጂ ያለው። መንግስት ምን እያደረገ ነው አሁን? እርዳታ እየተላከላችሁ ነው? እዚያ አካባቢ እህል አግኝታችኋል? ትናንትና እንደው ትንሽ ተረጭቶልናል በቀበሌ ደረጃ። ምንድን ነው የረጩበት? ስንዴ። ስንዴ። ስንት ይሰጣሉ? አሁን ለአንድ ሰው ስንት ይሰጣሉ? ለአንድ ሰው አስር ጣሳ ናት እንግዲህ፣ አስር ጣሳ በቂ አይደለም። ኧረ ምን ሊሆን እሺ። የመጠጥ ውሃስ እንዴት ነው? ምንድን ነው የምጠጡት? ቧንቧ ነው ራሱ ያው እንትን እየወጣ በሞተር እየወጣ ቧንቧ ማለት ነው። ቧንቧ ይሄ ነው አሁን ሰፈሯ ተጠቃሚ ዋ በይህ ነው የምንንቀሳቀስ፣ የምንጠጣው። የመጠጥ ውሃ ችግር የለባቸው? የለም፣ የለም፣ የለም። የመጠጥ ውሃ ችግር የለብን አሁን ይሄን እኔ ለራሴ አሁን ይሄ የእኔ ነው። ይሄን ዘርቼ ማለት ነው የበቀሎ ማሳ። አዎ ይሄን ዘርቼ መልሶ ያው ትርጉም የለውም እና ያው በተፈጥሮ የሚያደርሰው ወይ መስኖ የለው ወይ ምን የለው። ዛሬና ትናንት የጣለበትኝ ነው እንጂ በበቀሎ ብቻ ነው እንደዚህ ሆኖ ለማዘርዘር ነው የቻለው ማለት ነው። እንደዚህ ሆኖ ራሱ ዝናቡ እንደዚህ ከቀጠለ ጥሩ ይሆናል ማለት ነው። አዎ ከቀጠለማ ይሄ ያው እሸት ያባላል። ምንም ምርት ዋጋ ተስፋ ቢለለውም እሸት ያባላን ማለት ነው። እኔ ይሄ ራሱ ነው ይሄ ከይበታ ያለው ከ30 እስከ 40 የሚወቀ ነበር፣ በጥሩ ወቅት ማለት ነው 30 40 ምን ኬሽ ኬሽ ተረጭት ማለት ነው። አሁ ህዚህ ማሳ ይወቃ ነበር ዘንድሮ ስንት ይገኝበት? አምስት ስድስት ቢሆን ነው እንጂ ላይ አይበልጡ፣ ያውም ይህን ያህል አይሆንም። በጣም ነው የማመሰግነህ። ሰላም ሁን። ሰላም ሰላም። እናት እንደምን አደሩ? መስገን ደህና ነኝ። የት እየሄዱ ነው? እንግዲህ ወደ ልጄ ቤት እየሄድኩኝ። ልጁ የት ነው የምትኖረው? ሀይ ሀራስ ናት። ይህ አካባቢ ምንድን ነው የሚባለው? እንዴት እንዴት፣ መጠሪያው ይሄ ላም በጫማ ይላል። ያንን ወዲያ እንኳ ይበር ይላል። ክረምት እንዴት ነው እናት? ክረምቱ ወጣ ገባሁን። ሙቷል፣ ክረምቱ ሙቷል። ጦሚ ያደሩ ሞልቷል። አሁን ወልጣ ቀኝ እየሆነ ባንድ ቦታ ደግሞ ምን አይነት እንደተዘራ አይታወቅም። እዚህ በቀሉ አለ፣ የበቀሉ ማሳ እያየን ነው። አዎ፣ ባይዱን ሆነ መሬቱ እንድም ይዘራ ገበሬ ይደክማ እንዘምቦ ለይድካም። አዎ፣ እዚህ ደግሞ ማሽላ አለ። አዎ፣ ደጋም እንዲሁ መሬቱን መሬቱን ጥጥ ተርቦት ይቀራል። እና ክረምቱ እንዴት ነው? አያስደስትም። አያስደስም። ትክክል አልሰራም። ትክክል አልሰራም አይደል? አሁን ረሀብ እንዴት ነው? እዚ አካባቢ ሁን የተራበ ሰው አለ? አረገኝረበዲያ እሸት ሆዱ ሞልቶ አልበላም። ግን በረሃብ ምክንያት የሞተ ሰው አለ? የታመመ ሰው አለ እርሶ የሚያውቁት? እንዴት እንዴት ምግብ አጥቶ የሞተ ሰው አለ? አይቀድም፣ ደህናንና አይቀድም። እንኳ ልሞት ንንበራው ደህናንና እየተፈራገጥ ነው። መንግስትስ የእህል እርዳታ እየሰጠውት ነው እኛንም አይሰጥንም። እንበሬ ያላቸዋል ነ ስንት በሬ አለዎት? እርስዎ ጥንድ በሬ አለ እና አይሰጡም እና አይሰጡም። ጥንድ በሬ አለሁ ዝመጡ ምኒ ደረጃ አይሰጡም። ሌሎች ግን እርዳታ ተሰጥቷቸዋል። የእህል እርዳታ አዎ። መሪ መሪ እያደረገ ሰጣቸው። እኛ በሬ አለህ ጥጃ ያለችህ ሽጠህ ብላ። ይሄን ሰሞኑን ደግሞ ዝናብ እየጣለ ነው መሰለኝ፣ መሬቱ እርሷል። ተመስገን ነው ተመስገን ነው። ዝናቡ ጥሎልናል። ጥጆቹም ይበላሉ፣ ገንዘቡም ዋጋ ያወጣል። እኛ ግን ፊትም ሰባ ሰባት እንዳንገላታና አሁን ደግሞ ተመስገን ሰባው ሰባ ሰባት አምጥተ ምረት ነበሩ እዚህ አካባቢ እኛ አይሆን ይቆይ ነው ተፈራገጥ ነው እና ያኔና አሁን እንዴት ነው የሚያነጻጽሩት? ሰባ ሰባት ኑሮ ሁን መዝናባት አለልና ተመስገን እንላለን እንጂ ግደው ሰላም ዋሉ እኔ ግን አሁን ተቀይርቶ ይዞ ሄዶ ይሄን ያህል እህል አለ፣ ይሄን ያህል እህል አለ ብሎናል ለማለት ነው። ይሄን ይዛችሁ ሄዳችሁ እናንተ ግን አሁን ይሄ እህል አይደለም አጉል ይሄ አንዳንድ ዝም ብሎ አምስት አሳ ስድስት አሳ ማይወጣ እህል። ይሄ ወቅቱ ግን ይሄ እህል አይደለም፣ ለኛም ሊጠቅምና አይደለም የዘራችን መመለሻ ያፈሰስን መመለሻ ነው እንጂ እና ለከብቶቻችን መኖ ነው ነው እንጂ ይሄ ለኛ ምን ምናችን አይደለም። እኛም የምንፈልገው መንግስት እንዲረዳ ነው። መንግስት ቀድሚያ ለሰው ህይወት ምግብ ምግብ ነው ለሰው እዛው በኋላ ደግሞ ለከብት ምን መኖ እስካሁን ድረስ መንግስት እየሰጣችው እርዳታ የለም። እስካሁን አሁን በተላም በስ ያሰኙ ነው ምናምን ትንሽ አን ጥሎልናል። እስከ ዛሬ ግን በረሃብ ምክንያት የሞተ ምንም ሰው ሆነ ምንም የለም። አንተ ምን ያህል አግኝተሃል? እስ ቤተሰቦች ሀያ ጣሳ ደርሶናል። አድማጮች፣ ድርቁን በተመለከተ የግርማይ ገብሩ ሪፖርት በሚቀጥሉት ቀናትም በተከታታይ እንደሚቀርብ ከወዲሁ እንገልጻለን። ይህ የአሜሪካ ድምጽ ሬዲዮ ጣቢያ በ19 በ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፋችሁ ዝግጅት ነው። አስተናጋጆቹ እኔ አዳኒ ፍስሐዬና ሰለሞን ክፍሌ ነን። ወደ ቀዳሚው ዘገባ ርዕስ ስናልፍ አንቀጽ 39ና የቅማንት ኢትዮጵያውያን ጥያቄ ይላል። የቅማንት ሕዝብ የኢትዮጵያው ሕገ መንግስት አንቀጽ 39 የሰጠን መብት ይከበርልን በማለቱ እየደረሰበት ያለው እስራት፣ ግድያ፣ መሰደድና ወከባ ይቁም በማለት በርካታ የቅማንት ተወላጆች ነን ያሉ አድማጮቻችን ጥያቄያቸውን እንድናስተላልፍ ተደጋጋሚ የስልክ ጥሪና የኢሜይል መልእክት አድርሰውናል። የፌዴራሉ መንግስት መብቱ እንዲጠበቅ ፈቅዶ ሳለ እምቢተኛነቱን እያደረሰብን ያለው ስቃይ ከክልሉ መንግስት የሚሰነዘር ነው ሲሉም ይናገራሉ። አዲሱ አበበ እዚህ ዩናይትድ ስቴትስ ነዋሪ የሆኑ ሶስት የቅማንት ተወላጆችን በጉዳዩ ዙሪያ አነጋግሮ ተከታዩን አዘጋጅቷል። እንግዶቹ ወይዘሮ አበባ ተፈሪ ከሲያትል ዋሽንግተን፣ አቶ አበበ ንጋቱ ከዳላስ ቴክሳስ፣ እንዲሁም አቶ ፋሲል ካሰኝ ከአትላንታ ጆርጂያ ናቸው። አዲሱ ውይይቱን ያስጀምራል። ሶስታችሁም ከቅማንት ብሔረሰብ ናችሁ፣ የቅማንት ተወላጆች ናችሁ ግን ወይዘሮ አበባ፣ አቶ ፋሲል እንደሚሉት ህገ መንግስቱ፣ የኢትዮጵያ ህገ መንግስት በፈቀደልን በአንቀጽ 39 መሰረት መብታችን አልተጠበቀም። የራሳችን እድል በራሳችን ለመወሰን መብቱ አልተሰጠንም። ጉዳያችሁ እስከ ፌዴራል መንግስት ደርሶ የእናንተን ጥያቄ ፌዴራል መንግስቱ እሺ ብሎ ሲያበቃ የክልሉ መንግስት ግን እንደ ከለከላችሁና ይልቁንም ስደት፣ እስር፣ ግድያ ሁሉ እየተፈጸመ መሆኑን ነው የእናንተ ወገኖች የሚናገሩት። እስካሁን ያልኩት ልክ ነኝ ወይዘሮ አበባና አቶ ፋሲል? ልክ ነው። ትክክል ነው። አቶ አበበ ንጋቱ ከቴክሳስ፣ እርሶም የቅማንት ተወላጅ ነዎት። ምንድን ነው የእርስዎስ አቋም በዚህ ላይ? አመሰግናለሁ አቶ አዲሱ። በቅድሚያ በጎንደር ክፍለ ሀገር በቅማንት ህዝብ ላይ እየተደረገ ያለውን ጭፍጨፋ ስራትና ግድያ በጎንደር ህብረት ስም እናዋግዛለን እንቃወማለን በአስቸኳይም እንዲቆም እንማጸናለን የሚያሳዝን ሁኔታ ነው ነገር ግን አሁን ወንድሜ ፋሲልና እቴ አበባ ያሉትኝ የጎንደር ህዝብ አንድ ህዝብ ነው በባህል በቋንቋ በሃይማኖት በደም በዘር አመጣቱ ጭምር ከአገው የመጣ አንድ ህዝብ ነው ታሪክ በትክክል ስላልተጻፈ ዛሬ አማራ እና ቅማንት እየተባለ ህዝብን ለማጋደል ወያኔ የሰራው ችግር ነው። ወያኔ ደግሞ የቅማንትን ህዝብ ማንነት ክዶ አንቀጽ ሰላሳ ዘጠኝን ካልተቀበላችሁ ማንነታችሁን አንፈቅድላችሁም ብሎ የሰራው ስራ ነው። ያን ያደረገው ደግሞ ጎንደርን ለማጥፋት ወደ ትግራይ ለመጠቅለል ታላቋ ትግራይን ለመመስረት የሰራው ሸርና ተንኮል እንጂ ለቅማንት ህዝብ የቅማንት ህዝብ የተለየ መልክዓ ምድር ኑሮት፣ የተለየ ቋንቋ ኑሮት፣ የተለየ ባህል ኑሮት፣ የተለየ ያኗኗር ዘይቤ ኑሮት አይደለም። እና ከተንኮል የተሰራ ኢትዮጵያን፣ ሌሎችን አካባቢዎችን ያተራመሰውን የዘር ጥፋት ጎንደርንም ከካርታ ለማጥፋት የተሰራ ሸር እንጂ ለቅማንት ህዝብ ራሱን አስተዳደረ ራሱን አላስተዳደረ አንድም ያመጣ የሚችለው ፍንታት ያህል ነገር ነጥብ በነጥብ ለመወያየት አቶ አበበ ምናልባት አሁን የገለጹትን አገላለጥ እንደ ቅማንት ወይዘሮ አበባም አቶ ፋሲልም የምትጋሩትና የምትስማሙበት ነው ወይ አይደለም በኔ በኩል አቶ ፋሲል አልቀበለው እሺ አቶ ፋሲል እርስን አስተያየት ይንገሩኝ እኛ አንቀጽ ሰላሳ ዘጠኝ ወይንም ሌላ ነጥብ አይደለም እኛን የሚያስነሳት የተፈጥሮ ግዴታችን ነው ማንም ሰው የራሱን አይደንቲቲ ሽጦ ሊኖር አይችልም አንቀጽ ሰላሳ ዘጠኝ ወጣም አልወጣም ከ ሰባት ሺህ ዘመን በላይ በኖርንበት ሀገር የራሳችን ባህል፣ ቋንቋና ልማድ ወግ፣ ስርዓት ለተተኪው እንደ ሄሪቴጅ ማስተላለፍ እንፈልጋለን። ይሄ እንጂ አንቀጽ ሰላሳ ዘጠኝ ጥያቄ አይደለም። ይሄ እናንተ ግን የምታነሱት እኮ አንቀጽ ሰላሳ ዘጠኝ የፈቀደልን ሌሎቹም ከአዲስ አበባም ከኢትዮጵያ ያናገርኳቸው ህገ መንግስቱ በሰጠን መብት መሰረት ይኸውም አንቀጽ ሰላሳ ዘጠኝ በደነገግልን መሰረት እንዲፈጸምልን ፌዴራል መንግስቱ እሺ ብሎ በእኛ ስር ያሉት መቶ ሀያ ስድስት ቀበሌ ገብሬ ማህበራት እውቅና እንዲያገኙ ክልላችን እንዲከለል አማሮች ናችሁ እንዳንባል እንፈልጋለን ነው የምትሉት። ይሄንን ነው አቶ አበበ በተለየ መልክ ያቀረቡት። የቅማንት ህዝብ መብት መከበሩን እኮ አቶ አበበም አልተቃወሙም። እንደመሰለ እድል ለወይዘሮ አበባ ልስጥ። እስቴ አመሰግናለሁ። እንግዲህ እንዴት ነው አቶ አበበ ቅማንት የለም አንድ ባህል ነው አማራ ነው ብለው አቅርበዋል። እሺ ግድ የለም። ግን እኔ የተምታታ ነገር ስሰማሁን ቅማንት በመጀመሪያ ደረጃ የመጣ መሆኑን የራሳችን ስለልቦና አለን፣ ቋንቋ አለን፣ ሃይማኖት አለን። በእርግጥ በጣም ጎረቤታችን አማራንም ሌላውንም እንወዳለን እናከብራለን እንደነሱ እኛ እንደምናከብራቸው እኛም ደግሞ ተከብረን መኖር እንፈልጋለን። ቅማንቶች ነን። አቶ አበበ ቅማንት ናቸው። በነገሮ ላይ እኔ እንጃ እንግዲህ ቅማንት ሆኖ አይሆኑ አላውቅም። ግን ቅማንት የሆነ ሰው የራሱን መታወቂያ አይክድም። አላምንበትም ክደዋ አቶ አበበ እሰማለሁ። እኔ እንዲያውም ዋላ መዲናው ላይ ነው የምታ። ነገር ግን የቅማንት ህዝብ ክርስትናን ተቀብሎ ዘጠና ዘጠኝ ወይም መቶ ፐርሰንቱ የቅማንት ህዝብ ክርስቲያን አማርነት ደግሞ ከክርስትና እምነት ጋር ተያይዞ የመጣ እንጂ ዘርን ብሎ ለመናገር የሚያስቸግር ታሪክ ነ እና እኛ ባህል፣ አንድ ህዝብ ከአንድ ሌላ ከሌላው ህዝብ ጋር ሊለይ የሚችለው የራሱ የሆነ ባህል፣ የራሱ የሆነ ቋንቋ ከባንት ቋንቋ ነበረው። ሌሎችም ንጋ አሁንም አለው አይደለም ታሪ እድልንስ አቶ አበበ ይጨርሱና፣ ወይዘሮ አንዳንድ አዛውንቶች እድሜያቸው ሰማንያ ዘጠና የሞሉ በጣም ጥቂት የሆኑ ተወላጆች ይናገሩ ማን ቋንቋን ነበረው ማለት አይደለም። የብሔር እንትኑ ደግሞ ሰላሳ ዘጠኝ ካልተቀበልክ የብሄር ስብዕና ይገፈፋል ሊባልም አይችልም። ማንት የነበረ ያለ የሚኖር ታሪካዊ ብሔረሰብ ነው ነገር ግን አሁን ባለው ከአማራ ጋር ከጎንደር ሕዝብ ጋር ተሰባጥሮ ከከተማ እስከ ገጠር አብሮ አንድ መሬት ተቋርሶ የሚኖር ሕዝብ ስለሆነ ሊለያይም አይችልም። ሊለያይም ቢታሰብ አሁን ወደ ተጀመረው የእርስ በርስ ግጭትና ጦርነት የሚያስገባ ያ ደግሞ የወያኔ መንግስት ሆን ብሎ በአማራና በቅማንት መሀል የእርስ በርስ ግጭት ሲፈጠር መሀል ላይ ገላጋይ ሆኖ የጎንደርን መሬት ወደ ትግራይ ለመከለል የተሸረበ ሴራ እንጂ ለቅማንት ሊያመጣ የሚችለው አንድም ቅንጣት ያህል ሶሉሽን የለም። አንድ ህዝብ ነው። አብሮ ነው መኖር ያለበት። ዓለም እኮ ዛሬ እንደ መዳፍ እየጠበበች የምታችበት ጊዜ ነው። መልካም ለአቶ ፋሲል አንድ ጥያቄ ላቀር። አቶ ፋሲል አንቀጽ ሰላሳ ዘጠኝን እርስ እንዴት ነው የሚገባውት ወይም እንዴት ነው የሚቀበሉት? የዚህ በቅማንት ህዝብ መካከል ጎንደር ውስጥ ያለ ወይም እየተካሄደ አለ የምትሉት ግጭት ከዚህ አንቀጽ ጋር የተገናኘ አይደለም ወይስ? ስለሱ ያለውትን ግንዛቤ ይንገሩ። አሁን ያለው መንግስት አንቀጽ ሰላሳ ዘጠኝን የብሔረሰቦች መተዳደሪያ አድርጎ አስቀምጦታል። በዚህ የተነሳ ጥያቄያችን በዛ አንቀጽ መሰረት አቅርበናል። የዛን አንቀጽ ፎ ፎርሙላ አሟልተን ተገኝተናል። እኛ ከአማራው ጋር አንኖርም አይደለም አሁን አቶ አበበ እንዳሉት ከአማራው ጋር አንኖርም አይደለም። አማራው ወንድማችን ጋር የሚያለያየን ነገር የለም። ግን ቋንቋችን፣ ባህላችን፣ ልማዳችን ኤክሰርሳይዝ የማድረግ ግዴታ አለብን። ይህን ስንጠይቅ የመሬት ጥያቄ አብሮ ይነሳል። ምን ጊዜም የዲሞክራሲ ጥያቄ ሲነሳ፣ የኤትኒክ ፖለቲክስ ሲነሳ፣ የመሬት ጥያቄ አብሮ ይነሳል። የኤትኒክ ፖለቲክስን ከመሬት መገንጠል አይቻልም። እኛ መሬት ጥያቄ መብታችን ለመጠየቅ ስንነሳ የመሬት ጥያቄ አብሮ ይነሳል። እሺ እርስዎ የሚሉትን ወይዘሮ አበባ ስለሚጋሩ እሳቸው ቸውን አልፌ አቶ አበበ ጋ ልሄድ። አቶ አበበ አይ የሆነ አንድ አሁን ያለውን ግጭት ከአማራና ከቅማንት ጠብ ጋር አድርጎ አቀርቡታል። አይደለም በአዴን ጦር ነው እንጂ ሄዶ ቅማንት የሚወጋ የሚገድ የአማራ ሕዝብ ከቅማንት ጋር ተጣልቶ የማያውቀው አልተጣላ ማለት እሺ፣ አቶ አበበ አላልኩም። እኔ ያልኩትኝ እናንተ የዚህ የቅማንት እንትን አራማጆች የአማራ ህዝብ አማራውን እየጨቆነ ነጻነቱን እንዳያገኝ አድርጓል እያላችሁ ቅስከ ሳምት ቀሰቀሱ የቅማንትን የራስ እድል በራስ መወሰን የሚለው ግሩፕ ነው። ያ ደግሞ ስህተት ነው። የአማራና የቅማንት ህዝብ ጎንደር ከተማ እስከ መተማ አብሮ የኖረ ሊለይ የማይችል የአማራና የቅማንት ህዝብ ተቀላቅሎ የሚኖር ርስቴ ነው ብሎ ወደ ህዝብ ጦርነት የእርስ በርስ ጦርነት እንደሚያስነሳ ይሄንን መዘንጋት የለብን። አማራውም ቢሆን ከኖረበት አርስቱ የቅማንት ክልል ነው ተብሎ ተፈናቀል ሲባል ጠበንጃ ማንሳት እንደሚችል ማወቅ መቻል አለብን። በአንድ አንቀጽ ሰላሳ ዘጠኝን ስናነሳ ደግሞ አራት እና አምስት መስፈርቶች አሉት። አንድ ብሔረሰብ የራሱ መልክዓ ምድር አቀማመጥ የቋንቋ የባህልና ራሱን የቻለ የኢኮኖሚ ዘርፍ እና ሌሎችንም ሲያካትት ነው። አንድ ብሔረሰብ ሰልፍ አድሚኒስትሬሽን ሊሰጠው የሚችለው ወይዘራ አበባ ይሄንን ያሟላል። የቅማንት ህዝብ ተከታዩ ቅንብር ዲሞክራሲ በተግባር ነው። ባለፈው ሳምንት አርብ አሸባሪዎች በፓሪስ ጥቃት ካደረሱ በኋላ የሶሪያ ስደተኞችን በመቀበል ጥያቄ ላይ በዩናይትድ ስቴትስ ከባድ የፖለቲካ ክርክር ተቀስቅሷል። ፕሬዚደንት ባራክ ኦባማ ለአስር ሺህ የሶሪያ ጥገኝነት አመልካቾች ፈቃድ ለመስጠት ያላቸው እቅድ ከበርካታ የሪፑብሊካን ፓርቲ ህግ አርቃቂዎች ተቃውሞ ገጥሞታል። ዲሞክራቲክ ፓርቲው ግን አሜሪካ ምንጊዜም ቢሆን በሯ ለስደተኞች ክፍት መሆን አለበት ሲል ይከራከራል። የአውሮፓ ህብረትም አህጉሪቱን ያጥለቀለቁትን በመቶ ሺዎች የሚቆጠሩ ፈላሾችን በ28 አባል ሀገር መካከል አከፋፍሎ ለማስፈር የነበረውን እቅድ ለጊዜው አቁሟል። በዚህ ዙሪያ ባለሙያ አነጋግረናል። የህግ ጠበቃና የስደተኞች ጉዳይ አማካሪ አቶ ሼክስፒር ፋይሳ ይሆናሉ እንግዳችን። ያነጋገራቸው ሰሎሞን ክፍሌ ነው። አቶ ሼክስፒር በቅድሚያ ለትብብሮ ላመስግንና፣ እንደ ህግ ባለሙያና አማካሪነቶ ሳይሆን እዚህ በዩናይትድ ስቴትስ ብዙ ዓመታት አድርገዋልና በፓሪሱ የአሸባሪዎች ጥቃት እንደ አንድ ስደተኛ ምን ተሰማሁት? ይህንን እድል በማግኘቴ እኔም አመሰግናለሁኝ። እንደ አንድ ስደተኛ ወይም እንደ አንድ የህግ ባለሙያ ብቻ ሳይሆን እንደ አንድ የሰው ልጅ እና ሰብአዊ ፍጡር የደረሰው የሽብር ጥቃት እጅግ እጅግ በጣም አሳዝኖኛል፣ ረብሾኛል። እናም ደግሞ የትም ቦታና ባልታሰበ ሰዓት ይህን መሰል ጥቃት መፈጸም እንደሚችል ሳስብ ይህ ክስተት የሚያስፈራ እና የሚያስደነግጥ ጥቃቶኝ ሆኖ አግኝቸዋለሁ። የአንድ መቶ ሰላሳ ሰዎች ንጹሀን ሰዎች ህይወት አንዳንዶቹ ኳስ ለማየት ሲሄዱ አንዳንዶቹ ደግሞ ሙዚቃ ለመመልከት ሲሄዱ የደረሰባቸው ጥቃት እጅግ አስደንግጦኛል እና በጣም አሳዝኖኛል። ጥቃቱ ወዲህ እኛ ወዳለንበት ዩናይትድ ስቴትስም ሊመጣ እንደሚችል ነው የጸጥታ ባለስልጣናት እያስጠነቀቁ ያሉት። አዎ ስኖም በጣም የሚያስፈራውና የሚያስደነግጠው፣ እንደዚህ አይነት ጥቃትን ለመከላከልም እጅግ አስቸጋሪና ፈታኝ ነው። ምክንያቱም አንድ ወይም ሁለት ሰዎች ብቻ ናቸው። እነዚህ በትብብር ወይም በግሩፕ ሆነው ጥቃቱን የሚፈጽሙ አይደሉም። እና የትም ቦታ ላይ ንጹሐን ሰዎች ላይ ይህንን ጥቃት የመፈጸም እርምጃ ሊወሰድ ስለሚችል በተለይ አሁን ደግሞ የሚመጣው ማስጠንቀቂያና ማስፈራሪያ ከሽብርተኞቹ እሱ እጅግ የሚያስፈራ ነው የሚሆነው ሆኖ ነው ያገኘሁት። ከእንግዲህ በኋላ ደግሞ የፍልሰተኞች ችግር ይበልጥ ውስብስብ ይሆናል ማለት ነው። አንደኛው አደገኛውን የሜዲትሬኒያን ባህር አቋርጠው አውሮፓ የደረሱት በየሀገሩ ሳይሰፍሩ በያሉበት ካምፕ ውስጥ በብርድና ፀሐይ ሊሰቃዩ ነው። በተለይ ህጻናት፣ በድሜ የገፉና ህመምተኞች ይበልጥ ይጎዳሉ። ከዓለም አቀፉ የፍልሰተኞች ድንጋጌ አንጻር የትኛውም ሀገር ጭቆናን ሸሽቶ ጥገኝነት የሚጠይቅ ስደተኛን ተቀብሎ ማስተናገድ አለበት ይመስለኛል። ያ ግን እየሆነ አይደለም። እንዲያውም በስደተኞች የተገነባች የምትባለው ዲሞክራሲያዊት ዩናይትድ ስቴትስ አንዳንድ ባለሥልጣኖቿ እንደ ቴድ ክሩዝ ያሉቱ ከክርስቲያኖች በቀር ሌሎችን መቀበል የለብንም እያሉ ነው የሀገሪቱን እሴቶች ይቃረናል መሰለኝ የእርሱ አስተያየት በዚህ ላይ አዎ በህጉ ከሄድን የተባበሩት መንግስታት የሰብአዊ መብቶች ድንጋጌንም ጨምሮ የአስራ ዘጠኝ የፈረንጆች በፈረንጆች አቆጣጠር የአርባ ስምንቱም ሆነ ደግሞ ይሄንኑ የአስራ ዘጠኝ አርባ ስምንቱ አንቀጽ አስራ አራት ቁጥር አንድና ሁለት ላይ ያለው ድንጋጌ ከዛም ቀጥሎ የወጡት በአስራ ዘጠኝ ሀምሳ አንድ ይሄውን የሚመለከተው የስደተኞች ጉዳይ የሚመለከተውን ድንጋጌ የሚጥስ ነው የሚሆነው። ነገር ግን እነዚህ ድንጋጌዎቹም ላይ በተለይ የአስራ ዘጠኝ ሀምሳ አንዱ ላይ አንድ ሀገር በተለይ እነዚህ ስደተኞችም እንኳ ቢሆኑ ከራሳቸው ሀገር ሸሽተውም እንኳን ቢሄዱ ነገር ግን ለዛ የሚመጡበት ሀገር ላይ አደጋ ያደርሳሉ፣ ለዛ ሀገር ደኅንነትና ጸጥታ ስጋት ናቸው፣ ከብሎ ካመነ ያ ሀገር ወደ ሀገሩ እንዳያስገባ የሚልም ከድንጋጌው ጋር የተያያዘ ሕጎች አሉ። ይሄ ግን የሚያሳዝነው ምንድን ነው? ብዙዎቹ ትናንትና ፕሬዚዳንት ኦባማም እንዳሉት ብዙዎቹ ሴቶች አቅመ ደካሞች እና ልጆች ናቸው። እነዚህ ለጸጥታም ሆነ ለአንድ ሀገር ደህንነት የሚያሰጉ አይደሉም። እነዚህ ውስጥ ተሰግስገው እነዚህ ሽብርተኞች አይገቡም ማለት ባይሆንም እስካሁን የታየው ማስረጃ በጣም ውሱን፣ በጣም ጥቂት ነው። እንደዚህ አይነት እሱም የተረጋገጠ ማስረጃ የለም። አሁን እየተጣሩ ያሉ ጉዳዮች አሉና ውስብስብና አስቸጋሪ ነው የሚያደርገው ለ ለሰብአዊነትም የሚደረገውን እርዳታ በጣም ይቀንሳል። እንደሚከታተሉት ለሁለት ሺ አስራ ስድስቱ ፕሬዚደንታዊ ምርጫ በሚፎካከሩ መካከልም ክርክሩ ተጋግሏል። አቶ ሼክስፒር እስቲ ከሰሞኑ ክርክር የቬርማንቱን ሴናተር በርኒ ሳንደርስን የተናገሩትን ቀንጭ ቤላ ሰማውና አስተያየተውን ይሰጣሉ። እንዲህ ነበር ያሉት አደመጡት። አቶ ሼክስፒር በአጭሩ እኔ አጥብቄ የተቃወምኩት በኢራቅ ላይ የተካሄደው አውዳሚ ወረራ አካባቢውን በሙሉ አናውጦ ለአልቃይዳና አይሲስ አሁን ወደሚገኙበት ደረጃ እንዲያመሩ አድርጓል ነው ካነጋገራቸው። እኛው አሜሪካኖቹ የፈጠርነው ችግር ነው የሚሉ ይመስላል። የእርሱ አስተያየት በዚህ ላይ አቶ የእሳቸው ብቻ ሳይሆን የብዙ ሰዎች ክርክር ነው፣ የብዙ ሰዎችም እምነት ነው። ያ የሳዳም ሁሴን ከቦታው መነሳት እና የብዙ አይነት የሃይማኖት ስብስቦች ወደ ተለያየ አቅጣጫ እንዲያመሩ፣ እዛ አካባቢው የባሰ እንዲበጠበጥ በኢራቅ ላይ የተደረገው ጦርነት ውጤት ነው የሚሉ አሉ። ለዛም ደግሞ ፕሬዚደንት ኦባማም እንዲመረጡ ከረዱት ጉዳዮች አንዱ ናቸው። እኔም ይህንን ጉዳይ ጋራዋለሁኝ። ምናልባት የነ ሳዳም ሁሴን እዛ መኖር እና ነገሩን ምናልባት ለብዙ ጊዜ ሊያዘገየው ይችላል። ይሄ ነገር ግን አንድ ጊዜ ወደፊት መከሰቱ የሚቀር ነገር አይመስለኝም ነበር በሂደት ውስጥ እና ምናልባት ጊዜውን አፋጥኖት ይሆናል የሚል ነው የኔ እምነት። አቶ ሼክስፒር ፈይሳ በዋሽንግተን ሲያትል የህግ ጠበቃና የስደተኞች ጉዳይ አማካሪ ለጊዜው በጣም አመሰግናለሁ። እኔም እጅግ አመሰግናለሁ። የመጨረሻው ቅንብር ሴቶችና ቤተሰብ ነው። የኢትዮጵያ አየር መንገድ ከተመሠረተ ሰባኛ ዓመቱን በተለያዩ ዝግጅቶች ለማክበር ከሚያደርገው መሰናዶ ለዛሬ ለየት ያለ ዝግጅት ይዟል። ከብቸኛዋ ሙሉ የበረራ ካፕቴኗ አንስቶ ለበረራው አስፈላጊዎቹ ሥራዎች በሙሉ በሴቶች የሚከናወን ጉዞ ምሽቱን ከአዲስ አበባ ወደ ባንኮክ አምርቷል። ስለ ዝግጅቱ እንዲያብራሩ ቆንጅታዬ የጋበዘቻቸው የአየር መንገዱ የማርኬቲንግ ከፍተኛ ባለስልጣንም እንዲሁ ጤና ስጥልኝ እንደምናመሹ። ወይዘሮ ራሄል አሰፋ ጤና ስጥልኝ እንደምናመሻችሁ። እስኪ አስቀድመው በአየር መንገዱ ውስጥ ያሎትን ኃላፊነት ይግለጹልኝ እሺ። እኔ በአየር መንገድ ቫይስ ፕሬዚደንት ማርኬቲንግ ነኝ። የማርኬቲንግ ምክትል ፕሬዚደንት ኖት። የኢትዮጵያ አየር መንገድ ዛሬ እኩለ ሌሊት ላይ ከአዲስ አበባ ባንኮክ ሙሉ በሙሉ በሴቶች የሚከናወን በረራ እንደሚያደርግ የወጣው መግለጫ ያብራራል እና እስኪ ወደሱ ይሄዱልን። እሺ። እንግዲህ ከመጀመሪያ እስከ መጨረሻ በሴቶች ይከናወናል ተብሎ የሚታሰበው ዝግጅትን እንዲያው ጠቅለል ባለመልኩ ቅደም ተከተሉን ለማብራራት ያህል እንግዲህ መጀመሪያ መንገደኛ ሲመጣ ከጀርባ ደግሞ ቅድመ የሚደረጉ ቅድመ ዝግጅቶች አሉ። እነዛ ውስጥ እንግዲህ የበረራ ፕላኒንግ ዲስፓች ኦፊስ የምንለው የስምሪት ቢሮ ማለት ነው። አዎ፣ ዲስፓች ኦፊሳችን ዛሬ ይህንን ፍላይት የሚያከናውኑት ይህም ማለት እንግዲህ ሎድ ኮንትሮል ከምንለው ክፍል የሚሰሩ ሎድ ኮንትሮል ኤጀንት ሴቶች ናቸው። ሴቶች ናቸው። የበረራ ኦፐሬሽንም የኤርፖርት ኦፐሬሽንም እንደዚሁ፣ ቼኪን ኤጀንቶችም ዛሬ በአብዛኛው ይህንን ፍላይትም ቼኪን የሚያደርጉ ሌሎችንም በተጓዳኝ አብረው ያሉ በዛ ሰዓት አካባቢ ያሉትንም ቼኪን ለማድረግ በአብዛኛው የተመደቡት ዛሬ ሴቶች ናቸው። ከኢትዮጵያ ኤርላይንስ ቼክ ዴስኮችም አልፎ ኢሚግሬሽንና ሴኪሪቲ ሲያልፉ በአብዛኛው በተለይ ደግሞ ይህንን ፍላይት አንድ ላይ እንዲያደርጉ የተመደቡት ከኢሚግሬሽንም ሆነ ከሴኩሪቲ ሴቶች ናቸው። ስለዚህ ዛሬ አየር መንገዱ ወይም የአውሮፕላን ጣቢያው ሴት ባለሙያዎች ሽር ጉድ የሚሉበት ሆኖ ነው የሚያመሸው ማለት ነው። በጣም በጣም በአየር መንገዳችን ብቻ ሳይሆን እንግዲህ ተጓዳኝ አገልግሎት የሚሰጡ አካላት በሙሉ እንግዲህ ኤርፖርት ውስጥ በተቻለ መጠን አገልግሎቱ በሴቶች እንዲሰጥ ለማድረግ ሞክረናል። በተጨማሪ ደግሞ እንግዲህ መንገደኛ ከተሳፈረ እና ደግሞ እንግዲህ ካፕቴን ለበረራ ዝግጅት በማድረግ ላይ ሆና ከዛም እንግዲህ ከሎድሺቱ ሌላ ሌላ ደግሞ ይሄ አይሮፕላን ለኤርወር ቪነስ ሪሊዝ ብቁ መሆኑን የሚያሳያት ዶኪመንት አለ። ያንን ደግሞ ለበረራ ብቁ መሆኑን ለበረራ ብቁ መሆኑን የሚያሳያቸው የሚያረጋግጥላቸው አው፣ ዶኪመንት ያ ደግሞ ማለት ምንድን ነው? እንግዲህ የአውሮፕላኑን ጤናማነት የሚያረጋግጡልን። ዛሬ የተመደቡት በሙሉ ሴቶች ቴክኒሽያንስ ናቸው። ይሄ የአቪየሽን ደህንነት የሚለው ነው። አይ አይደለም። ይሄ የእኛ ሜካኒኮች ቴክኒሺያኖቹ እያንዳንዱ በሙሉ ያሉት ፓርቶች ጤናማ መሆናቸውን ምንም ችግር አለመሆኑን አረጋግጠው፣ ቼክ አድርገው፣ ፈርመው ይሄ ኤርክራፍት ሬዲ ቱ ፍላይ ነው የሚል ሜንተናንስ ሪሊዝ ፎርም አለ። ለበረራ ብቁ ነው፣ ቴክኒካል ኦኬ፣ ለበረራ ብቁ ነው ብለው የሚያረጋግጡላቸው ለፓይለቷ ማለት ነው። ከዚያም በተጨማሪ የበረራ ደህንነት፣ እሱንም የሚያከናውኑት የአየር ትራፊክ ተቆጣጣሪዎቹም ሴቶች እንደሚሆኑ ነው የሚገልጸው እነሱ በተጓዳኝ ከአየር መንገዱም በቀጥታ የአየር መንገዱ አካልም ባይሆኑ በተጓዳኝ የሆኑት የሲኩሪቲው የኤር ኮንትሮል ታወር ሪሊዝ የሚሰጡት በሙሉ በተጓዳኝ እንግዲህ ከአየር መንገዱ ጋር ይህንን በሴቶች ለማሰራት የተባበሩን አካላት ናቸው ማለት ነው። ይህ ዝግጅት በምን ምክንያት ነው የታሰበው? ወይዘሮ ራሄል ይህ ዝግጅት እንግዲህ ኢትዮጵያ አየር መንገድ ሰባኛ አመቱን ለማክበር ጉድ ጉድ እያለ ነው። አራት አምስት ወር በኋላ ሰባኛ አመት ይሞላዋል። ስለዚህ በፈረንጆች ኤሮፓያን አቆጣጠር ሁለት ሺህ አስራ ስድስት እንግዲህ የሰባኛ አመት ብዙ አይነት እንቅስቃሴዎች እያደረግንን ያንን ለማክበር እና አሁን ያንን ለማብሰር እንደው አንድ ጥሩ መንገድ ብለን ያሰብነው ለምን ለየት ያለ ነገር አናደርግም በሚል ተነሳሳን እና በዚህም ደግሞ አጋጣሚ እንደ ኢትዮጵያ አየር መንገድ በተለያየ መስኩ ይህንን ስራውን ሊያከናውኑ የሚችሉ ሴቶች በጠቅላላ ባለው ዲፓርትመንት ውስጥ በቂ ሴቶች አሉን። ይህንንም ደግሞ ሁኔታ ማሳወቅም ፈለግን እና ይህን ሁለቱን ነገር የሚያጣምርልን አጋጣሚ ይሄ ሆኖ አገኘ ነው። እና እንግዲህ ይህንን ፕላን ጥሩ ነመርን ማለት በጣም ጥሩ ነው። ሴት አብራሪ ናቸው ዛሬ አውሮፕላኑን ይዘው የሚሄዱት። ማን ናቸው? እንግዲህ የመጀመሪያችን ሴት ካፕቴን ደረጃ ምንም እንኳን ከአስር በላይ አሁን ሴት ፓይለት ቢኖሩንም የዛሬውን ኮማንዲንግ ካፕቴናችን ካፕቴን አምሳለ ጓሉ ይባላሉ። አንድ የብርቅዬ ካፕቴናችን ነን። እንግዲህ የቀሩት ደግሞ በቅርቡ እስኪ ደርሱላት ድረስ አሁን እሷ ነች ያለችን ካፕቴን። እሳቸው ብቸኛዋ ካፕቴን ደረጃ የደረሱ ናቸው። አዎ፣ እሳቸው አዎ፣ በካፕቴን ደረጃ አዎ። ግን ወደ አስር የሚሆኑ ፓይለቶች አሉ። ዛሬም አብራ የምትበር ኮፓይለታችን ኮፓይለት ሰላም እንዲሁ ሴት ነች። ስለዚህ ረዳት አብራሪዎች ወደ አስር ገደማ አሏችሁ ማለት ነው? አሉን። አዎ ጥሩ ነው። አስር አሉን ከካፕቴናችን ጋር አስራ አንድ አሉን ማለት ነው። እንግዲህ ካፕቴን አምሳለንም እንደዚሁ እንድናነጋግራቸው እንደምታመቻችሁልን ተስፋ አደርጋለሁኝ። ወጣት ሴቶች በአቪዬሽን ሙያ መሰማራት እንደሚችሉ ለማሳወቅ ለማበረታታት የሚያደርገው ጥረት አካል መሆኑን ነው አየር መንገዱ በመግለጫው የጠቆመው። ሴቶች በአጠቃላይ በበረራ ኦፕሬሽን ዘርፍና በአስተዳደሩ ያላቸው ተሳትፎ እና የእድገት ደረጃ ምን ያህል ነው? እስኪ አጠር አድርገው ይግለጹልኝ። በእውነት ለመናገር በኢትዮጵያ አየር መንገድ ውስጥ የሴቶች ተሳትፎ በሁሉም አይነት እርከን በጣም ሰፊ ነው ብዬ በግሌ ያምናለሁ። ራሴን ብሆን አሁን ከአስተዳደር አካባቢ ደረጃ ብናይም እንኳን ለምሳሌ ካሉት ምክትል አስተዳዳሪዎች ቫይስ ፕሬዚደንት ሁለት ሴቶች ነን። እዛም ደግሞ በተለያየ በዳይሬክተር ሌቨል፣ በማኔጀር ሌቨል፣ በሱፐርቫይዘር ሌቨል ወደ አስራ ስምንት ፐርሰንቱ ሴት ነው። አስራ ስምንት ከመቶ ሴቶች ናቸው። ይሄ በምንም አይነት መመዘኛ ጥሩ ነው ብለን እንገምታለን። እንዲሁም ደግሞ እርግጥ ከካቢን ክሩ አካባቢ ስንመጣ የበረራ የበረራ አገልግሎት የበረራ አስተናጋጆችም በእርግጥ በአብዛኛው በአብላጫው ሴት ነው። ምናልባት ወንዶች እንዲያውም ከአራት ፐርሰንት አይበልጡም ያሉ የኤርክራፍት ቴክኒሺያንስ ሜካኒክስ የምንላቸው ወደ ስምንት ፐርሰንት ናቸው ከጠቅላላው እንግዲህ አሁን እንደው በቁጥሩ ትንሽ አነስ ያለው የበረራ አብራሪዎች አካባቢ ነው ከሁለት ፐርሰንት ያልበለጠ ሆኖ የሚታየው ግን አሁን በፍጥነት እያደገ ያለ እና ድርጅቱም በጣም ሊያበረታታ የሚፈልገው በእንደነዚህ አይነት ቀደም ብሎ ምናልባት እንደዚህ ቴክኒካል እና የበረራ ክፍል አካባቢ የሴቶች ብዙም ዝቅ አያወስን ነበር። አሁን በጣም በመበረታታ መልኩ ያ እየጨመረ ነው። ያ ደግሞ ይታወቃል። ሴቶች እህቶቻችን ሳይጀምሩ ቀርተው አይደለም፣ ግን በመሀል ወይ ትዳር እንደ የመሳሰለው ነገር ያው የህይወት ጉዳይ ልጅ በመውለድ እንደዚህ የማቋረጥ ጉዳይ አለ። አሁን ግን ትዳርም ቤተሰብም ልጆችም አፍተው ግን ከስራው ጋር ማስኬድ መቻሉን እያሳዩ ነው። ወይዘሮ ራሄል አሰፋ የኢትዮጵያ አየር መንገድ የማርኬቲንግ ምክትል ፕሬዚደንት ስለ ሰጡኝ ማብራሪያ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ ይህን እድል በማግኘቴ እናንተም ይህንን ለእኛ በጣም ቦታ የምንሰጠውን ሁኔታ ለመዘገብ ከበረራው በፊትም እንዲተገኝታችሁ ይህን እድል ስለሰጣችሁ በጣም ደስ ይለኛል። መልካም በረራ። አሜን። አድማጮች የማጠቃለያ ዜና አሰምተን ከመሰነባበታችን በፊት እዚህ ገደማ ከእናንተ የደረሱንን አንድ ሁለት አስተያየቶች እንስማ። ሰላም ቪኦኤዎች እንደምን አላችሁ? አስተያየቴ ጋዜጠኛ ከመቀሌ የመቀሌው ጋዜጠኛ ያሳለፈው ጉዳይ ነው፣ ስለ ረሃቡ ማለት ነው። በመጀመሪያ ህወሓት ከመቀሌ እና ከአዲስ አበባ ውጭ ሌላ ቦታ ምንም እንዳይዘገብ ከልክሎ ነበር። በተለይ በአማራ ክልል አንድም ጋዜጠኛ ዝር እንዳይሉ ነበረ። አሁን ታዲያ የቢቢሲ ጋዜጠኛ ጉዳዩን ካጋለጠ በኋላ ህወሓት የራሱ ሰዎች፣ የራሱ ቀጥኖች የሚሉትን ሰብስቦ ቦታው ድረስ በመሄድ ለማስተባበል እና ለመሰፋፈል ይሞክራል። ማንም አይሰማችሁም። ትክክለኛው ነበር የተዘገበው አሁን ህዝቡ በረሀብ ከተሰቃየ በኋላ እንደገና ውሸት ነው ምናምን በዛውም ደግሞ በሬ ያላችሁ ህ እያሉ ይሲያዳሉ። ትክክለኛው የዓለም አቀፍ ጋዜጠኛ የውጭ ጋዜጠኛ ካልሆነ በስተቀር የሀገር ውስጥ ጋዜጠኛ ለህወሀት ኢህአዴግ ያደረ ነው ሁሉ እና አሁንም ሰቆጣ አካባቢ ራበን እያሉ ነው። እስኪ እዛ አካባቢ ሄዱና ደግሞ አድሏቸው አለበለዚያ ጋዜጠኛ ደግሞ እዛ ገብቶ ስ የውጭ ጋዜጠኛ ገብቶ የያቸው መቶ ፐርሰንት አሸንፍ ያለው ህዝብ መርጦኛል ካለ ማን ለምን የውጭ ጋዜጠኛ ይፈራሉ? ይሄ መንግስት ናቸው። አበበ ጉሩሙ እባላለሁኝ። እንደምን አላችሁ? የኢትዮጵያን ረሃብ በተመለከተ ግርማይ ገብሩ ተለያዩ አካባቢዎች ችሎ ያቀረበውን ሪፖርት ይመለከታል። አስተያየቴ በእውነቱ ህዝብ፣ ሰዎቹ ችግራቸውን ለመናገር ወደኋላ ያሉበት አልመሰለኝም እየተንፈራገጥን ነው። ከመሞት የሚያድነን ነገር ማግኘት አልቻልንም። እስካሁን የተሰጠው እርዳታም በቂ ሆኖ አልመጣልንም። እንዲያውም አንዳንዶቹ በሬ ሁለት በሬ ካላችሁ፣ በሬያችሁን ሽጣችሁ ብሉ፣ ከብቶቻችሁ ሽጣችሁ ብሉ የሚል መልእክት ነው የሚያስተላልፉልን ያሉት። በጣም በእውነቱ በጣም የሚያሳዝን ነው። ሌላው እርዳታ ማስተባበሪያ ተወካይ የሆኑት የተናገሩት በጣም የገረመኝ ነገር ነው። እንኳንስ እና ረሀብ እንኳንስ ችግር የረሀብ ምልክት የሚታይበት አንድም ሰው የለም ያሉት በጣም ያሳዝናል እና መሸፋፈኑ የትም አያዳርስም እና ግርማይም ልትቻለንጅ ልታደርገው ትችል ነበር ማለት ነው። ይሄ ካውንተር ፕሮፓጋንዳ ምንም ፋይዳ የለውም። ሀቁ እንደሆነ ለቢቢሲ ነግረዋል። አድማጮች ፕሮግራማችን ከማብቃቱ በፊት የዜና ማጠቃለያ እናሰማለን። የሩዋንዳ የህግ መወሰኛ ምክር ቤት የሀገሪቱ ህገ መንግስት ፕሬዚደንት ፖል ካጋሜ ለሶስተኛ ጊዜ እንዲወዳደሩ እንዲያስችል የቀረበውን የማሻሻያ ውሳኔን ትላንት በሙሉ ድምፅ አጽድቋል። የውሳኔው ሀሳብ ለረፈረንደም ወይም ለህዝብ ውሳኔ ይቀርባል። ህዝቡ በቀላሉ ሊያጸድቀው ይችላል ተብሎ ይጠበቃል። ካኖ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።